የሦስት ቀን የቦን ቆይታውን ማራኪ ይለዋል። ሆሴን ዳውድ ኢራቃዊ ጋዜጠኛ ነው። የ34 ዓመት ወጣት እንደ ሁለት ሺህ የሙያ ተጋሪዎቹ ሁሉ በተለያዩ ርዕሶች ላይ የተደረጉ ውይይት ክርክሮችን አድምጧል፣ ተናግሯል፣ ተካፍሏልም። የሚያውቅ የሚመስለውን እንደማያውቅ አወቀ ወይም በቅጡ ተረዳ። ስለ ውጭ መርህ፣ ስለ መገናኛ ዘዴዎችና ስለ ዲጂታል ዘመን የሚያወሱ ብዙ ጉዳዮችን አንብቤ ነበረ አለ ሁሴን በስተጉባኤው ማብቂያ ትናንት። ይህ ጉባኤ ግን ቀጠለ። ኢራቃዊው ጋዜጠኛ ስለዚህ ርዕስ የተሻለ ስዕል፣ የተሻለ ዳራ አግኝቼበታለሁ። የዘንድሮ መሪ ርዕስ መገናኛ ዘዴና የውጭ መርህ በዲጂታል ዘመን የሚል ነበረ። ባንግላዴሻዊው የጋዜጠኝነት መምህር ራጂ ብዙ ነገር አስደሳች፣ ጠቃሚ፣ አስተማሪም ነበር ይለዋል። ሁሉም ግን የሁለቱን ርዕሶች ያክል አልሳቡትም። የመጀመሪያው ከጦር ሜዳ ስለሚደረገው ዘገባ የቀረበው ክርክር ነው ይላል የ44 ዓመቱ የቺታ ጎንጎ ዩኒቨርሲቲ መምህር ሁለተኛው ማሳሰቢያ ሳይሆን አልቀረም። ስለ ድሆች ተጨማሪ ውይይት ያስፈልገናል። ዋና ዋናዎቹ መገናኛ ዘዴዎች እንደ ዶቼ ቬለ፣ ቢቢሲን የመሳሰሉት ለዓለም ድሆች ብዙም ትኩረት አይሰጡትም። የሚዘግቡት ስለ ጦርነት ትግል ነው። ድሆች በየዕለቱ ስለሚያደርጉት ትግል አይዘግቡም። በየዓመቱ እንደሚሆነው ሁሉ በዘንድሮ ስብሰባ መሃልም ዶቼ በለ ለአምደመረብ አቀንቃኞች የሚሰጠው ቦብስ የተሰኘው ሽልማት ለአሸናፊዎች ተሰጥቷል። ሽልማቱም እስከ ዘንድሮ ያልነበረው የዶቼ በለ የመናገር ነፃነት ሽልማት የሚል አዲስ የሽልማት መስክ አውጥቷል። የሳውዲ አረቢያ ፍርድ ቤት እስራትና ግርፋት የበየነበት ራኤፍ በዳዊ የአዲሱ መስክ የመጀመሪያው ተሸላሚ ሆኗል። የአምደመረብ ጸሐፊዋ ራፊዳ ቦኒያ አህመድ ሌላኛዋ ተሸላሚ ናት። ባለቤቷ አቢጂት ሮይ እንደሷ ሁሉ የአምደመረብ መረብ ጸሐፊ ነበረ። ባለፈው የካቲት ባንግላዴሽ ውስጥ በሰው እጅ ተገደለ። ግድያው በሃይማኖት ሀራጥቃ ሰበብ የተገፋ እንደሆነ ተነግሯል። የጉባኤው የመዝጊያ ስነ ስርዓት እንግዳም የኦክስፎርድ የምርምር ቡድን የተሰኘው ስብስብ መስራች ሲሲላ ኤል ዎርዚ ናቸው። ዓለም ብዙ ችግሮች አሉባታሉ አሉ ኤል ዎርዚ። ሁለቱ ግን ያሰጋሉ የከባቢ አየር የአየር ንብረት ለውጥ የተፈጥሮ ሀብት እጥረትና የብዝሃ ህይወትን ማስጠበቅ የአማቱ ቁጥር አንድ ትኩረት ሊሰጠው የሚገባ ጉዳይ ነው። የሀብት ክፍፍል አለቅጥ መበላለጥና ስራ አጥነት ሁለተኛው አሳሳቢ ጉዳይ ነው። የዶች ቬለ ዋና ስራ አስኪያጅ ፔተር ሊምቡርግ የሶስት ቀኑ ስብሰባና ውይይት የመገናኛ ዘዴዎች ነፃነትን ከማጉላት ባለፍ ነጻ መገናኛ ዘዴ ለሰላም ያለውን አስተዋጽኦ ማሳየቱን ነው የገለጹት። ባለፉት ሶስት ቀናት በተደረጉት በአብዛኛዎቹ ውይይቶች መገናኛ ዘዴዎች ነፃነትና እሴቶች በቅርብ በተሳሰረችው አለም በሰላም አብሮ ለመኖር አስፈላጊ መሆናቸውን መረዳት ችለናል። እናም ስራ አስኪያጅ ሊምቡርግ አወጩም አለም በሰላም አብሮ እንዲኖር የሚጠቅሙት ሶስት እሳቢዎች የመጪው ዓመት የዶይቸ ቬለ የመገናኛ ዘዴ መድረክ አብይ ጭብጦች ናቸው ብለው ስለዚህ የ2016 የዓለም መገናኛ ዘዴ መድረክ ጭብጥ መገናኛ ዘዴ ነጻነትና እሴቶች መሆኑን ሳስታውቅ ታላቅ ደስታ ይሰማኛል። እንግዶቹም ሄዱ።